ትኩረት፣ በአፍሪካ በብሩንዲ የተከሰተው የፖለቲካ ቀውስ ወደ ከፋ ደረጃ ተሸጋግሮ አገሪቱን ወደ እርስ በርስ ጦርነት እንዳያስገባት በማሰብ የአፍሪካ ህብረት የሰላም አስከባሪ ኃይል ለማሰማራት ያቀደ መሆኑን አስታውቋል። እንደ አውሮፓ አቆጣጠር ከ205 ዓ ም ጀምሮ በሥልጣን ላይ የነበሩት ፕሬዚዳንት ፒየር ኑኩሩንዚዛ ባለፈው የሚያዚያ ወር ለሶስተኛ ጊዜ ለፕሬዝዳንትነት እንደሚወዳደሩ ካስታወቁ ወዲህ በብሩንዲ ከፍተኛ ተቃውሞ የተቀሰቀሰ ሲሆን በግንቦት ወርም ያልተሳካ መፈንቅለ መንግስት ተደርጎ ነበር። ፕሬዝዳንት ንኩርንዚዛ ግን መፈንቅለ መንግስቱንም አክሽፈውና ተቃውሞውንም ደፍጠው ለፕሬዝዳንትነት በመወዳደር አሸናፊነታቸውን አስታውቀዋል። ይሁን እንጂ ተቃውሞው እየሰፋና እየጠነከረ በትጥቅ ጭምር በመታገዝ በቅርቡ በወታደራዊ ሰፈር ጭምር ጥቃት መሰንዘሩ ተገልጿል። ካለፈ የሚያዝያ ወር ወዲህ ብቻ ከ400 በላይ ሰዎች በመንግስትና ሌሎች ታጣቂ ኃይሎች ተገለዋል። በ10 ሺ የሚቆጠሩ ሰዎች ደግሞ ለስደት ተዳርገዋል። የፕሬዚዳንት ኑኩሩንዚዛ መንግስት ተቃዋሚዎቼ ናቸው በሚላቸው ኃይሎች ሁሉ በትሩን እያሳረፈ ያለ ኃይል ብቻ ሳይሆን ለማንኛውም አይነት ውይይትና ድርድርም ፈቃደኛ እንዳልሆነም እየተገለጸ ነው። 11 ሚሊዮን ህዝብ ያላት ብሩንዲ ደም አፋሳሽ መፈንቅለ መንግስቶች የተካሄዱባት በእርስ በርስ ጦርነት ምክንያት በመቶ ሺዎች የሚቆጠሩ ሰዎች ያለቁባት በመሆኑ አሁን የተፈጠረው ሁኔታም ከቁጥጥር ውጭ እንዳይወጣ በርካቶች ሰግተዋል። ዓለም አቀፉ ማህበረሰብ ከዚህ ቀደም በብሩንዲም ሆነ በጎረቤት ሩዋንዳ አሰቃቂ የዘር ማጥፋት ወንጀሎች ሲፈጸሙ ተመጣጣኝ እርምጃ ባለመውሰዱ የሚወቀስ መሆኑ የሚታወቅ ሲሆን ተመሳሳይ ስህተት እንዳይደገምና ሰብዓዊ ውልቂት እንዳይፈጠር በመስጋት በሚመስል ሁኔታ የመንግስታቱ ድርጅትም ሆነ ሌሎች ዓለም አቀፍ ድርጅቶች የሁኔታውን አሳሳቢነት እየገለጹ ነው። የመንግስታቱ ድርጅት የሰብአዊ መብት ኮሚሽን የብሩንዲን ሁኔታ የሚታዘብና ሁኔታውን የሚመረምር አንድ የባለሙያዎች ቡድን የሚልክ መሆኑን አስታውቋል። የአፍሪካ ኮሚሽን ፕሬዚዳንት ዶክተር ድላሚኒ ዙማም በበኩላቸው ህብረቱ አምስት ሺ የሰላም አስከባሪ ጦር ወደ ብሩንዲ የሚልክ መሆኑን ገልጸው የብሩንዲ መንግስት ጋር በሂደቱ ላይ ለመወያየት ደብዳቤ የጻፉ መሆኑን አስታውቀዋል። ፕሬዝዳንቱ አክለውም የዘር ማጥፋት ወንጀል ሲከሰት ዝም ብለን አናይም በማለት የሚላከው የሰላም አስከባሪ ኃይል በቡሩንዲ ሰላም ከማስከበርና ሊፈጠር የሚችልን ግጭት ከመከላከል ውጪ ሌላ ዓላማ አይኖረውም ብለዋል። ፕሬዚዳንት ንኩሩንዚዛ ግን በሰላም አስከባሪ ስም ወደ ቡሩንዲ የሚላክ ጦር እንደ ወራሪ የሚቆጠር መሆኑን በመግለጽ ማናቸውንም አይነት ጣልቃ ገብነት እንደማይቀበሉ አስታውቀዋል። ፓርላማቸውም ይህንኑ የተቃውሞ ሀሳብ አጽድቆላቸዋል። ይሁን እንጂ በርካቶች በአገሪቱ አሁን ያለው ሁኔታ የተለያዩ ታጣቂ ኃይሎች በአደገኛ ሁኔታ ተፋጠው የሚገኙበት አሳሳቢ ሁኔታ እንደሆነ ነው የሚናገሩት። በደቡብ አፍሪካ የኳዙሉ ናታል ዩኒቨርሲቲ የመልካም አስተዳደር ፕሮጀክት አስተባባሪ ሚስተር ሪቻርድ ቼለን ግድያ የሚፈጽሙት የመንግስታት ታጣቂ ኃይሎችና ወታደሮች ብቻ ሳይሆኑ የተቃዋሚ ሚሊሻዎችም እንደሆኑ በመግለጽ ሁኔታው አስፈሪ መሆኑን ይናገራሉ። ምንሻ ያለው የተቃዋሚ ቡድን አለ፣ የአጸፋ እርምጃ የሚወስድ የመንግሥት ኃይል አለ። በቅርቡ መንግስት በወታደራዊ ሰፈር ከተሰነዘረው ጥቃት ጋር በተያያዘ የገደላቸውን ያገር ጠላቶች ሲል ነው የፈረጃቸው። እንዲህ አይነቱ አፈራረጅ በሁለቱም ወገኖች የሚስተዋል ሲሆን እጅግ በጣም አደገኛ ነው። በአጠቃላይም በሁለቱም ወገኖች ያለው የጥላቻ አመለካከትና አለመተማመን ከፍተኛ ደረጃ ደርሰዋል በማለት በብሩንዲ ያለውን የተካረረ ሁኔታ ገልጸዋል። ወይዘሮ ስቲፋኒ ዋልተርስ የተባሉ የብሩንዲን ጉዳይ የሚከታተሉ ተንታኝም በብሩንዲ የሰላም አስከባሪ ኃይል ለመመደብ መታቀዱና እንቅስቃሴ መጀመሩ ተገቢም ወቅታዊ መሆኑን በመግለጽ በብሩንዲ የሰላም አስከባሪ ኃይል የማሰማራቱን ጉዳይ የመንግስታቱ ድርጅት ያስበበት ይመስላል። ምክንያቱም ባለፉት ሰባት ወሮች ያለውን የፖለቲካ አካሄድ ስንመለከት ከፍተኛ አደጋ እያንዣበበ ነው። በድንገት የእርስ በርስ ጦርነት ሊፈነዳ ይችላል። ይህ እንዳይሆን ነው የሰላም አስከባሪ ኃይል መመደብ የሚያስፈልገው ብለዋል። ይሁን እንጂ የብሩንዲ መንግስት የሰላም አስከባሪ ኃይል እቅዱን መቃወሙ የእቅዱን ተግባራዊነት የበለጠ ውስብስብ እንደሚያደርገው ነው የሚታመነው። በመሰረቱ በአንድ ሀገር የሚመደብ የሰላም አስከባሪ ኃይል የሚሰማራበትን አገር መንግስት ስምምነት ማግኘት ይኖርበታል። በዚህ ሁኔታ የብሩንዲ መንግስት በተቃውሞ ከጸና ምን ማድረግ ይቻላል የሚለው አብዩ ጥያቄ ነው። የብሩንዲ መንግስት በመቃወሙ ምክንያትስ የአፍሪካም ሆነ የዓለም አቀፉ ማህበረሰብ በብሩንዲ ሊከሰት የሚችለውን የህዝብ እልቂት ከውጭ ሆነው ሊታዘቡ ይገባሉ ወይ የሚለው ደግሞ ሌላው ጥያቄ ነው። አንድ መንግስት ህዝቡን ከአደጋ ለመከላከል ካልቻለ፣ የጸጥታው ምክር ቤት ያለዚያ መንግስት ስምምነትን ቢሆን ጣልቃ የሚገባበትን ውሳኔ የሚያሳልፍበት አሰራር እንዳለ ይታመናል። ከዚያ በፊት ግን ብሩንዲ የሰላም አስከባሪውን ሐሳብ እንድትቀበል ማግባባት፣ በማዕቀብና በመሳሰሉት እርምጃዎች ግፊት ማድረግ ይገባል የሚሉ አሉ። ያም ሆኖ የብሩንዲ ችግር የሰላም አስከባሪ ኃይል በማሰማራት ብቻ የሚቃለል እንዳልሆነ በመግለጽ ለዘላቂ ሰላም ከዚያ በላይ ሊወሰዱ የሚገባቸው እርምጃዎች እንዳሉ የፖለቲካ ተንታኞች ያስረዳሉ። ሚስተር ቼሌን አንዳንዶቹን ሲጠቅሱ ሌሎች ብዙ ነገሮች ሊደረጉ ይገባል። ለምሳሌ ትራንስፓረንሲ ኢንተርናሽናል የተባለው ድርጅት ብሩንዲን በሙስና ከ175 አገሮች በ159ኛ ደረጃ ነው የሚያስቀምጣት። የስራ አጥ ቁጥር በተለይም ለዚህ ቀውስ ምክንያት የሆነው የወጣቱ ስራ አጥ ቁጥር ከፍተኛ ነው። እነዚህ ሁሉ መታየት አለባቸው። ይሁንና ለአሁኑ ችግር የሰላም አስከባሪ ኃይል ማስማራቱ የመጀመሪያ ደረጃ እርምጃ ነው። በተጨማሪም ሁሉም ፓርቲዎች የሚሳተፉበት የሽግግር መንግስት ያስፈልጋል በማለት የዓለም አቀፉ ማኅበረሰብና የአካባቢ መንግስታት ስለ ብሩንዲ የፖለቲካ ችግር ሲያነሱ እነዚህን ሁሉ ማጤን ይኖርባቸዋል በማለት መክረዋል። ሌላዋ የችግር ቋት የሆነችው አፍሪካዊት ሀገር ማዕከላዊ አፍሪካ ሪፐብሊክ መሆኗ የሚታወቅ ሲሆን ባለፉት ሁለት ዓመታት በአገሪቱ የተከሰተው የፖለቲካና ሰብአዊ ቀውስ የብዙዎቹን የአፍሪካ መንግስታት ድክመትና ለፖለቲካና ሰብአዊ ቀውስ ያላቸውን ተጋላጭነት ማሳያ ሆኗል። ቀድሞ የፈረንሳይ ቅኝ ግዛት የነበረችው የማዕከላዊ አፍሪካ ሪፐብሊክ በማዕድን ሀብቷ የምትታወቅ ብትሆንም አምስት ሚሊዮን የማይሞላው ህዝቧ ግን ከችግር፣ ከጦርነትና ከሁከት ተላቆ አያውቅም። በተለይ እንደ አውሮፓ አቆጣጠር 2013 ዓ ም ለብዙ ጊዜ በሥልጣን የቆዩት ሚስተር ፍራንሲስ ቡዚዚ ሙስሊሞች በሚበዙበትና በምህፃሩ ሴሊካ በተሰኘ አማጺ ቡድን ከሥልጣናቸው ከተነሱ ወዲህ አገሪቱ በሃይማኖት ጦርነት ውስጥ የገባችን እስከሚመስል ድረስ ፍጹም ሁከት ውስጥ ገብታ ነበር። በግልጽ ይታይ በነበረው አስፈሪ ሁኔታ ምክንያት የፈረንሳይና የመንግስታት ድርጅት ሰላም አስከባሪ ኃይል ወደ አገሪቱ በመግባት ሕግና ስርዓት እንዲከበርና የዋና ከተማዋ በአንጉዊ ከንቲባ በነበሩት ወይዘሮ ካትሪን ሳምባ ፓንዛ የሚመራ የሽግግር መንግስት በማቋቋም ቀውሱን ለማብረድና ሁኔታውን ለማረጋጋት ሞክረዋል። የሽግግር መንግስቱን የሚተካው ቋሚ መንግስት እንዲቋቋም ሊደረግ የሚገባው ፕሬዚዳንታዊ ምርጫ በተያዘው ፕሮግራም አልተካሄደም ሲባል የቆየ ቢሆንም ከአስር ቀናት በፊት ምርጫው ተካሂዷል። በምርጫው ሁለት ሚሊዮን የሚሆኑ መራጮች የተመዘገቡ ሲሆን ሂደቱም የጎላ ችግር ሳያጋጥመው እንዳለፈ ተዘግቧል። ሆኖም ግን ባለፈው ሰኞ ከሰላሳዎቹ ፕሬዝዳንታዊ ዕጩዎች መካከል ሀያዎቹ የምርጫ ቆጠራ ተጭበርብረዋል ሲሉ ስሞታ ማሰማታቸው ታውቋል። የምርጫ ባለሥልጣኖች በበኩላቸው ከተወዳዳሪዎቹ ውስጥ ከ50 ከመቶ በላይ ድምፅ ያገኘ ባለመኖሩ ሁለቱ ከፍተኛ ድምፅ ያገኙ ተወዳዳሪዎች በዳግም ምርጫ እንደሚወዳደሩ አስታውቀዋል። ሁለቱ ተወዳዳሪዎች በፕሬዝዳንት ቡዚዚ ዘመን በጠቅላይ ሚኒስትርነት ያገለገሉት የኢኮኖሚ ባለሙያው ሚስተር ዶሎጎሊ እና የሂሳብ ፕሮፌሰሩ ሚስተር ቴዋዴራ መሆናቸው ተገልጿል። ሚስተር ቴዋዴራም ሆኑ ሚስተር ዶሎ ጉሌ አሸናፊ ሆነው ከተመረጡ ይህችን የሀብታም ድሃ የሆነችና ህዝቦቿ በጉስቁልና የሚታወቁባትን ሀገር ፖለቲካ ማስተካከልና በጎሳና በሃይማኖት የተከፋፈለውን ህዝብ አንድ ማድረግ ይጠበቅባቸዋል። ሆኖም ግን ባለፉት ዓመታት የተከሰተውን ቀውስ ተጠቅመው ራሳቸውን ያስታጠቁና ያደራጁ ልዩ ልዩ ቡድኖችን ትጥቅ ማስፈታትና የህግ የበላይነትን ማስፈን አስቸጋሪው ስራ እንደሚሆን ነው የሚጠበቀው። የመንግስታቱ ድርጅት የሰላም አስከባሪ ኃይል ምንም እንኳ ሀገሪቱን ፍፁም ከመፍረስና ህዝቧንም ከመተላለቅ ታድጓል ቢባልም በተለያዩ ወንጀሎችና በተለይም በወጣቶች ላይ የጾታ ጥቃት በመፈጸም በሰፊው ሲተች ቆይቷል። ይህንንም ማስተካከልና ተተኪ ኃይል በማደራጀት የሰላም አስከባሪውን ኃይል ማሰናበት ከአዲሱ መንግስት የሚጠበቅ ነው። ይህን ሁሉ ኃላፊነት ሊሸከም የሚችለው ፕሬዚዳንት የሚታወቀው ግን በዚህ ወር መጨረሻ በሚደረገው ሁለተኛ ዙር ፕሬዝዳንታዊ ምርጫ ነው። በምዕራቡ የአፍሪካ ክፍል የምትገኘው ማሊም አሁንም ሰላም እንደራቃት ስትሆን ከአሸባሪ ድርጅቶች ጋር ግንኙነት አላቸው የሚባሉት የማሊ አማጽያን አሁንም ሰላምን እያደፈረሱ ሰላማዊ ሰዎችን እየገደሉና አፍነው እየወሰዱ መሆኑን ትናንት በቲምቡክቱ ከተማ በታጣቂዎች የተጠለፉትን ስዊሳዊ ሴት በመጥቀስ መገናኛ ብዙሃን እየዘገቡ ነው። እስከ ዋና ከተማዋ ባማኮ ዘልቀው የነበሩትን አማጽያን ፈረንሳይ እንደ አውሮፓ አቆጣጠር 2013 ዓ.ም ጦሯን በመላክ ከዋና ዋና ከተሞች ብታስወጣቸውም አሁንም ግን ጥቃት የማድረስ አቅም እንዳላቸው ነው የሚነገረው። በአሁኑ ወቅት ፈረንሳይ 3500 የሚሆኑ ተዋጊ ወታደሮች በማሊ ያሏት ሲሆን፣ 10ሺህ የሚሆኑ የመንግስታቱ ድርጅት ሰላም አስከባሪ ኃይልም በዚህ እጯ አገር በሰላም ማስከበር ስራ ተሰማርተው ይገኛል። የጀርመን መንግስት ደግሞ ተጨማሪ ወታደሮችን ወደ ማሊ የሚልክ መሆኑን ሰሞኑን አስታውቋል። ጀርመን እስካሁን በማሊ አስር ወታደሮች ብቻ የነበሯት ሲሆን አሁን ግን 650 ወታደሮችን ለመላክ ካቢኔዋ የተስማማ መሆኑ ታውቋል። የጀርመን ወታደሮች የሚመደቡት ችግር ባለበት ሰሜናዊ የአገሪቱ ክፍል ቢሆንም ዋና ተልእኮ ግን ሁኔታዎችን መከታተልና ቅኝት ማድረግ መሆኑን የሚላከው ጦር አዛዥ የገለጹ መሆኑ ተዘግቧል። የማሊና አካባቢው አገሮች የሰላም ሁኔታ በእጅጉ የተናወጠው ኮሎኔል ጋዳፊ ከሞቱና ሊቢያም መንግስት አልባ ከሆነች በኋላ ነው የሚለውን አስተያየት ብዙዎች ይስማሙበታል። አድማጮች በዚሁ የዛሬው ትኩረት በአፍሪካ ቅንብር ያበቃል። ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ።